ሳይንስና ህብረተሰብ፣ ኤላስቶቴክ ይባላል። ሥራውም በአሮጌው ወይም ተሰንጥቆ ፈሳሾችን በሚለቅ ቧንቧ ውስጥ ግድግዳዎችን ሳይደረምሱ ወይም ወለሎችን ሳይፈርሱ አዲስ ቧንቧ መግጠም ነው። የኤላስቶቴክ መሣሪያ የሚያመርተው ሪላይኒንግ ግሩፕ ተብሎ የሚጠራው የፊንላንድ ኩባንያ ነው። ኩባንያው መሳሪያውን ማምረት ብቻ ሳይሆን ሌሎችም የቆሻሻ ወይም የፈሳሽ ቧንቧዎችን ዲዛይን የማድረግ የማምረትና የማከፋፈል ሥራ ይሠራል። 80 ኪሎ ግራም የሚመዝነው ይህ ላስቶቴክ መሳሪያ 180 ሚሊ ሜትር ቁመትና 57 ሚሊ ሜትር ስፋት ያለው ሲሆን በአዲሱ ቴክኖሎጂ ማለትም ቧንቧ ውስጥ በተገጠመለት ካሜራ በተች ስክሪን የምዳሰስና በርቀት መቆጣጠሪያ መሳሪያ የሚቆጣጠር ገጽታዎችን እንዳሉት ይነገራል። እንደ ሪላይኒንግ ግሩፕ ድረ ገጽ መረጃ ከሆነ ኢላስቶፍሌክ ተብሎ የሚጠራው መሳሪያ በአሮጌው ቧንቧ ውስጥ ሳይተክል በፊት አሮጌውን ቧንቧ ያጸዳል። ከዛም ካደረቀ በኋላ አዲሱን ኢላስቶፍሌክን ይተክላል። አዲሱ ቧንቧ ሲተክል አሮጌው ቧንቧ ሳይጎዳ እንደሆነ ኩባንያው ያስረዳል። ቴክኖሎጂው በአሜሪካና በአውሮፓ ብስፋፋም እያደጉ ባሉ አገራት ውስጥ ብዙም ታይቶ እንደማይታወቅ ለመሳሪያው ቀርቤታ ያላቸው አንዳንድ ባለሙያዎች ያስረዳሉ። ቴክኖሎጂው ለአፍሪቃም ሆነ ለኢትዮጵያ አዲስ መሆኑን የሚናገሩት የቲኤስስ ፓይፕ አምራች ስራ አስኪያጅ አቶ መብት አብርሃም ቴክኖሎጂው ለመጀመሪያ ጊዜ ያመጡት እሳቸው መሆን እና እንዴት እንዳመጡት ሲናገሩ በተለየ አይነት ቴክኖሎጂ አፍሪካ ውስጥ ለመጀመሪያ ነው ቴክኖሎጂው የፊንላንድ ቴክኖሎጂ ነው። ሪላይኒንግ ግሩፕ የሚባለው ካምፓኒ አለ ፊንላንድ ውስጥ የእሱ ቴክኖሎጂ ነው እንግዲህ ወደ ኢትዮጵያ መጣ ነው እና እኔ የፊንላንድ ሀገር ኖር ነበር። በአጋጣሚ ሆኖ ከባለቤቶቹ ጋር የቢዝነስ ፓርትነሮች ናቸው ሳዩ ቴክኖሎጂውን በጣም ወደድኩትና ለኢትዮጵያ አስፈላጊ ነው ብዬ ያመንኩበት ያመንኩበትን እንትን ለባለቤቶች ፕሬዘንት አረግኩላቸውና እነሱም በፋይናንስ ደግፈውን ወደ ኢትዮጵያ ሊመጣ ችሏል ማለት ነው። እንደ ሪላይኒንግ ግሩፕ ከሆነ ይህ መሳሪያ እንዲገነባ ያስገደደው ደ ደንበኞቹ ብዙ ፍላጎት ስላሳዩ ሲሆን ደንበኞቹም ብዙ ወጪ ሳያወጡ የተበላሸውን ቧንቧ ማደስ እንዲችሉ አድርጎታል ይላል። በኢትዮጵያም ብዙ ደንበኞች አለን የሚሉት አቶ መብት አብርሃም መሳሪያው እንዴት እንደሚሰራ ስናገሩት ይሄ ማሽን የሚሰራው በህንፃዎች ውስጥ ያሉ ፓይፖች ውስጥ ሌላ ስዌር ፓይፕ ማምረት ነው እና በምናመርትበት ጊዜ ምንድነው አድቫንቴጁ? ለምሳሌ ሊኬጅ ቢኖር ወይም መቀየር ፓይፑ መቀየር ቢያስፈልግ፣ ግድግዳ ሳናፈርስ እና ሴራሚክ ሳናነሳ በተገጠመለት በማሽን ውስጥ ባሉ ካሜራ አማካኝነት ውስጥ ለውስጥ ይህል አዲስ ፓይፕ መዘርጋት ነው። ይሄ ፓይፕ ኢላስቶፍሌክ ይባላል። የፕላስቲክ ፓይፕ ነው። ከሶስት እስከ አምስት ሚሊሜትር ቲክነስ ያለው ፓይፕ ማምረት ይችላል ማለት ነው ህንፃ ውስጥ ለመኖሪያ ቤት፣ ለሆቴሎች፣ ለትምህርት ቤቶች፣ ለፋብሪካዎችና ለሆስፒታሎች የሚያገለግለው ይህ መሳሪያ አሮጌ ቧንቧዎች ሳይነሱ፣ ግድግዳዎችም ወይም ወለሎችን ሳይፈርሱ አዲሱም ቧንቧ መግጠም መቻሉ ነው ለየት የሚያደርገው። አቶ መብት አብርሃም ይህን ቴክኖሎጂ ከነዳጅ ቧንቧዎች ጀምሮ እስከ መዋኛ ገንዳ ቧንቧዎች ውስጥ ከ40 ሚሜ እስከ 200 ሚሜ ዲያሜትር ያለው ቱቦ መገንባት እንደምችልም ተናግረዋል። እንደ ጎርጎሮሳውያኖቹ አቆጣጠር በ2013 የላስቶፍሌክ ማቴሪያሎች ጥራቱን ለማረጋገጥ በጣም ውስብስብ የሆነ የቪቲቲ የባለሙያ አገልግሎት ተብሎ የሚጠራው ቅድመ ሁኔታዎች እንዳለፈ የሪላይኒንግ ግሩፕ ድረገጽ ያትታል። የቪቲቲ ኤክስፐርት ሰርቪስ ሊሚትድ ወይም የባለሙያ አገልግሎት የሚሰጠው የጥራት ወረቀት መሳሪያው የሚሰጠው አገልግሎት ሀሳብ ውስጥ በማስገባት የሙከራ በጥንቃቄ መመርመር እና የቧንቧውን ስፋት እና ፈሳሽ የመሸከም አቅሙን ይለካል። ይህ አዲሱ ቴክኖሎጂ የሚሰራው ምን ያህል ዋስትና እንዳለው አቶ መብት ሲጠየቁ ይህን ይህ ፕሮዳክት ባይዞ ፊንላንድና የፊንላንድ ፕሮዳክት ቢሆንም ጀርመን ውስጥ ራሱ አለ። የኛ ኤጀንት አለን ጀርመን ውስጥ በአብዛኛው የአውሮፓ ሀገሮች አሉ። አሁን ደግሞ አሜሪካ ውስጥ ጀምረናል እና ሞር ኢንተርናሽናልና ግሎባል የማድረግ ቴክኖሎጂያችንን ግሎባል የማድረግ ፓኬጅ ውስጥ ነው ያለ። አሁን ወደ አፍሪካ ስንመጣ እና ቴክኖሎጂያችን በፊንላንድ ውስጥ ያለ እና የስዊድን ደግሞ ሱንዳዝ የሚባል ካምፓኒ ያረጋገጠው እስከ ሀያ አምስት ዓመት ድረስ ቴስት ተደርገው ምንም አይነት ችግር ያላመጣ የኳሊቲ ሰርቲፊኬት አለ። ከቅርብ ጊዜያት ወዲህ በኢትዮጵያ የውጭ ኩባንያዎችም ሆነ በሀገር ውስጥ ያሉት በመኖሪያ ቤቶች እና በፋብሪካዎች ግንባታ ላይ የሚያደርጉት ተሳትፎ እየጨመረ መሆኑ ዘገባዎች ያሳያሉ። እንዲህ ያለ ቴክኖሎጂ ወደ አገሪቱ መምጣቱ የቧንቧ ችግሮች ሲፈጠሩ ችግሩ የተፈጠረበትን ቦታ ከማፍረስ ይልቅ

እና ሪኖቤት የሚያደርጉበት ቴክኖሎጂን ትራዲሽናል ነው። ግርግዳ በማፍረስ ሱ የሆነ ፕሮብሌሙን ፋይንድ አውት ለማድረግ ራሱ ቴክስ ቤስ እና ወሮችን ሊፈጅ ይችላል። እና ይህን ነገር የኛ ቴክኖሎጂ ኢንትሮዲ ስናደረገው በወረቀት ደረጃ በጣም ጥሩ ፊድባክ ያገኘ ነው። በኢምፐርሰንን መጣን፣ እና ከፓርትነሮች ጋር ብዙ ስቴክሆልደሮችን አነጋገርን። ያለው ተቀባይነቱ ጥሩ ነው። እስካሁን ወደ ስራ አልገባንም፣ ገና ማርኬቲንግ ላይ ያለ ነው። አቶ መብት ባደረጉት ጥናት በአመት ከ15 እስከ 20 የሚደርሱ ደንበኞች ሊኖራቸው እንደሚችል ተናግረዋል። ይህን መሳሪያ ከገበያው ጋር ለማስተዋወቅ ብዙ ወጪ እንዳደረጉ ይናገራሉ። ካፒታሉ ብዙ ብዙ ብር ነው። ማሽኑ ራሱ በጣም ውድ ነው። ከዚያ ውጭ ደግሞ ስ ማርኬት ስ ያደረግንበት ኤክስፐርቶችን አምስት ኤክስፐርቶች ከፊንላንድ ለምሳሌ ኢትዮጵያ ውስጥ መጥተው ለአበሻ ልጆች ለሰራተኞቻችን የሶስት ሳምንት ትሬኒንግ አድርገዋል። ያም አሁን በቂ ኖ ባለማግኘታችን ሶስት ቴክኖሎጂዎችን ወደ ፊንላንድ ደው ለሶስት ሳምንት እንደገና ስልጠና ያደርጋሉ ማለት ነው እና አጠቃላይ ኦቨር ኮስቱ በቁጥር እንትን ባለውም ግን ሚሊየንስ በጣም ብዙ የመሽኑ ብቻ ማወቅ ይቻላል ምን ያህል ኮስተ እንደሚያደርግ። የኤላስቶፍሌክ ቱቦ በኮንክሪትም ሆነ በብረት በፕላስቲክም ሆነ ከኮፐር ወይም ከአይረን የተሰሩት አሮጌ ቧንቧዎች ውስጥ ሊገጠም እንደሚችል ኩባንያው ያስረዳል። ከዛም አልፎ ጸረ ባክቴሪያ መሆኑንና የሚለዋወጠውን የአየር ጸባይ መቋቋም እና ለረጅም ጊዜ ሳይዘግ ወይም ሳይበላሽ መቆየት እንደሚችል በድረ ገጻቸው አስቀምጦታል። እንግዲህ አድማጮቻችን ለሳይንስ መሰናዶዋችን የያዝነው ይህ ነበር። ዘገባውን ያጠናክር ሁላቸው መርጋ ዮናስ ነበር። ቸርን ሰንበት።